Foreign Service Institute, Amharic Basic Course, Unit 2 Basic Sentences for Learning. VACO, Embassy, America, Y American, American. የት? እባክዎ የአሜሪካን ኤምባሲ የት ነው? ፊት ፊት ለፊት ፊት ለፊት ነው። ሩቅ ሩቅ ነው። ቀኝ በስተቀኝ በስተቀኝዎ፣ የአሜሪካን ኤምባሲ በስተቀኝዎ ነው። ግራ በስተግራዎ፣ በስተግራዎ ነው። ወደ ይሂዱ እና ይዙሩ። ወደፊት ይሄዱ፣ ና ወደ ግራ ይዙሩ። ቅርብ ቅርብ ነው። ጣቢያ ባቡር ባቡር ጣቢያ ባቡር ጣቢያው ባቡር ጣቢያው የት ነው? እዚህ ከዚህ ባቡር ጣቢያው ከዚህ ሩቅ ነው? ሩቅ አይደለም። ቅርብ ነው? ሆቴል አለ? ደህና ሆቴል የት አለ? አሜሪካን ኤምባሲ ፊት ለፊት ደህና ሆቴል አለ። ሆቴሉ እዚያ ሆቴሉ እዚያ ነው። ፎር ፍሉንሲ። እባከው የአሜሪካን ኤምባሲ የት ነው? ፊት ለፊት ነው። ሩቅ ነው። የአሜሪካን ኤምባሲ በስተቀኝዎ ነው። በስተግራዎ ነው። ወደፊት ይሄዱና፣ ይሂዱና ወደ ግራ ይዙሩ። ቅርብ ነው። ባቡር ጣቢያው የት ነው? ባቡር ጣቢያው ከዚህ ሩቅ ነው? ሩቅ አይደለም፣ ቅርብ ነው። ደህና ሆቴል የት አለ? አሜሪካን ኤምባሲ ፊትለፊት ደህና ሆቴል አለ። ሆቴሉ እዚያ ነው። ፎር ኮምፕሪሄንሽን እባክዎ የአሜሪካን ኤምባሲ የት ነው? ፊትለፊት ነው። ሩቅ ነው። የአሜሪካን ኤምባሲ በስተ ቀኝዎ ነው። በስተ ግራው ነው። ወደፊት ይሂዱና ወደ ግራ ይዙሩ። ቅርብ ነው። ባቡር ጣቢያው የት ነው? ባቡር ጣቢያው ከዚህ ሩቅ ነው? ሩቅ አይደለም፣ ቅርብ ነው። ደህና ሆቴል የት አለ? አሜሪካን ኤምባሲ ፊትለፊት ደህና ሆቴል አለ። ሆቴሉ እዚያ ነው። Numbers and Hulet Sost Arat Ammist Siddist Savat Cement Zatang. A